ለኪ ደሉ ዘም ሁሎሙ ቅዱሳን ተሳሊ ለነ ኦ ምንተ ተጸጋ አንቲ ታቢ እምዲቃነ ጳጳሳት ወፈድፋደ ተከብሪ እምነቢያት ብኪ ግርማራይ ዘያቢ ግርማ ስራፊል ወኪሩብኤል አንቲ ባማን ምካዘ መድነ ወሳሪ ወሳይ ተወዘለ ነፍሳቲነ ሳሌለና ቦ ወልኪ መዳኒነ ኢየሱስ ክርስቶስ ያጽናን በርህትት ሃይማኖት ታሚነዚያሁ ይጸገወነሳይሎ እምረቶ ይህ ስራ ኃጢአተ ነበብዛ እምረቱ ሳሊለነ ቅድስት